ዶክተር ግላይ ታደሰ በምዕራብ አውስትራሊያ ካንትሪ ሄልት ሰርቪስ የአእምሮ ጤና ሐኪምና መምህር፣ በቅድሚያ ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡልን እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ ማርታ። እንደሚታወቀው ይህ የያዝነው የኖቬምበር ወር የወንዶች የአእምሮ ጤና ወር ይባላል እና ያንን ምክንያት በማድረግ በአእምሮ ጤና ዙሪያ ላይ ውይይት ለማድረግ ነው። በአውስትራሊያ ለምሳሌ በኦክቶበር በአጠቃላይ አእምሮ ጤና ሳምንት በማለት ይከበራል፣ የመጀመሪያው ሳምንት። ይሄኛው ኖቬምበር ላይ ግን የወንዶች አእምሮ ጤና እየተባለ ነው የሚከበረውና ጠቅለል ባለ ሁኔታ ስንመለከት አንድ ሰው የአእምሮ ጤና ሁኔታው ተዛብቷል፣ አእምሮ ላይ ችግር ተፈጥሯል ብለን ለማለት የሚያስደፍሩን ደረጃ ላይ የምንደርሰው፣ መናገር የምንችለው አንድ ሰው የአእምሮ ጤና መታወቅ ደርሶበታል፣ አድር ችግር አለበት ብሎ ሚዛን ላይ ለማስቀመጥ ግለሰቡ በስራ በማህበራዊ ኃላፊነት፣ በቤተሰብ ኃላፊነት፣ በፊት በሚያደርጋቸው ነገሮች ሁሉ የነበረውን ቤዝ ላይን ፋንክሽናል ሌቨሉን አጥተው በእነዚህ ቦታዎች ላይ በደንብ መስራት ሳይችል ሲቀር፣ ውስጣዊ ሰላሙ ሲታወቅ፣ ትኩረት ሰጥቶ ኃላፊነትን መወጣት ሳይችል ሲቀር፣ በትምህርት ላይ ለምሳሌ ከሆነ በፊት ከሚያስመዘግበው ውጤት እጅግ በጣም ያነሰ እያመጣ ትኩረት መስጠት ሳይችል ሲቀር፣ አንዳንድ ምልክቶች ለምሳሌ እንቅልፍ ማጣት፣ አለመረጋጋት የሚያሳልፋቸው ውሳኔዎች በፊት ከሚያሳልፋቸው በጣም የተለየ ሆኖ ራስንም ሆነ ቤተሰብን በሚጎዳ መልክ ውሳኔዎችን ማሳለፍ ሲችል እነዚህ ነገሮች ለመሸፈን ብሎ ደግሞ አንዳንድ ያላስፈላጊ ነገሮችን ሲያደርግና ራስን ሜዲኬት በማድረግ የበለጠ የምታወቅ መንፈስ በሚያሳይበት ሰዓት የአእምሮ መታወቅ ደርሶበታል ብሎ መገመት ይቻላል። እነዚህ ነገሮች በዋናነት በመለኪያ የምናስቀምጣቸው ባዮሳይኮሶሻል ሞዴል የሚባል ኤክስፕላናቶሪ ቲዮሪ አለ። ያ ምንድነው? ተፈጥሯዊ ወይም ባዮሎጂካል አንድ ሰው ሞር ሊሆን ይችላል፣ ከአስተዳደግ ከቤተሰብ ሁኔታ፣ በሶሻል ሴቲንግ ደግሞ ያደገበት አካባቢ ወይም የሚኖርበት አካባቢ በዛው የሚታየው ሁኔታ እና በእነዚያ ቦታዎች ላይ ግለሰቡ የሚኖረው ኃላፊነት ሊሆን ይችላል አእምሮን የሚጎዳ ነገር ማለት ነው። እና እነዚህ ነገሮች ሁሉ በድምሩ የግለሰቡም በአጠቃላይ ኖርማል ፋንክሽኒንግ እየጎዱ ሄደው ምንም አይነት ነገር ላይ ትኩረት ሰጥቶ ፖዚቲቭ የሆነ ነገር እንዳያስብ የሚያደርግበት ሰዓት የአእምሮ ጤና መታወቅ ደርሶበታል ብሎ መገመት ይቻላል። እዚህ ላይ መታወቅ ያለበት ትናንሽ ነገሮች ሄድ፣ በየዕለቱ አንዳንድ ሰው የሀሳብ ውጥረት ውስጥ ሊገባ ይችላል። ስትሬስ ብለን የምንጠራው ነገር ናቹራሊ፣ ማንም ሰው ስትስ የሚሆንበት ነው። ነገር ግን ያንን ስትሬስ ራሱ ግለሰቡ ለምሳሌ ማናጅ ማድረግ ሳይችል ስቀር፣ ለምሳሌ ከስራ ጫና ጋር የተያዘ ነገር ራሱ ማናጅ ማድረግ ሳይችል ስቀርና ያንን ውጥረት ውስጥ የከተተውን ስራ መስራት ሳይችል ስቀር፣ በትክክል መታወቅ ላይ ደርሰን ብሎ መገመት ይቻላል። ቀደም ሲል በመነሻችን ላይ የጠቀስኩት ነገር ነበር። አሁን ያለንበት ወር በተለይ የወንዶች የአእምሮ ጤና የሚታሰብበት ወቅት ነውና የተለያዩ ጥናቶችም እንደሚያመላክቱት የአእምሮ ጤና ችግር ከሴቶች ይበልጥ ወንዶችን እንደሚያጠቃ ነው የሚነገረውና ይህ ምክንያቱ ለምንድን ነው? በዚህ በአእምሮ ጤና ጉዳይም ወንዶች ህይወታቸውን፣ የራሳቸውን ህይወት የመንጠቅ ወይም የማጥፋት እድላቸው ከፍተኛ እንደሆነ ይነገራል። ከዚሁ ከአእምሮ ጤና ጋር በተገናኘ ይህ የሆነበት ምክንያቱ ምንድን ነው? የወንዶችን የጤና አጠባበቅ በአጠቃላይ አካላዊ ጤንነት የሆነ የአእምሮ ጤንነትን በተመለከተ ባህላዊና ማህበራዊ ተጽዕኖ አለ። ከወንድ ሶሳይቲ ኤክስፐክት የሚያደርገው ምንድን ነው? በቃ ሁልጊዜም ጠንካራ፣ እጅ የማይሰጥ ለምንም ነገር የማይበገር፣ ልክ እንደ ጉብዝና አድርገን የምንወስዳቸው ነገሮች አሉ እና በምታመሙበትም ጊዜ እርዳታ መጠየቅ እስከ መጨረሻው ቆይቶ ቆይቶ ሌት ሆኖ እርዳታ መጠየቅ ሁኔታ አለ። በዛ ምክንያት በወንዶች ላይ በተለይ በተለይ በሱሳይድ ሬት ወይም ራስን የማጥፋት በምንመለከትበት ሰዓት ወንዶች በሶስት እጥፍ ከሴቶች የሚበልጡበት ሁኔታ አለ። በተቃራኒው ደግሞ ሴቶች ለምሳሌ ራስን የመጉዳት ሙከራው በከፍተኛ ቁጥር በሴቶች ጋር አለ። ሴቶች ሙከራዎችን ያደርጋሉ፣ ነገር ግን አይጨርሱትም ወይንም እስከ መጨረሻው አይሄዱም እና ያ የሚሆነው ሴቶች እርዳታ የመጠየቅ ፍላጎታቸው ከወንዶች የተሻለ ነው። ችግር ስገጥማቸው ድምጽ ለማሰማት ፍላጎታቸው ከወንዶች የተሻለ ነው። ወንዶች አምቀው ይዘውት መጨረሻ ላይ የሚጠቀሙበትም ደግሞ የራስ የማጥፋት ሚንሱ ከሴቶች ጋር ሲነጻጸር የተለየ ነው። በጣም አጥፊ፣ ጎጂ የሆነ ሚንሱ ነው የሚጠቀሙት። በዛ ምክንያት የወንዶቹ ቁጥር እጅግ በጣም ከፍተኛ ነው። በአውስትራሊያ ለምሳሌ ስንወስድ በሁለት ሺ አስራ አምስት የተወሰደ እርዳታ የሚያሳየው ሁለት ሺ ሶስት መቶ አስራ ሶስት ወንዶች ራሳቸውን ሲያጠፉ በተቃራኒ ደግሞ የሴቶች ቁጥር ሰባት መቶ ሀምሳ ሁለት ነበር። በሁለት ሺ አስራ ስድስት ሁለት ሺ አንድ መቶ ሀምሳ አንድ ወንዶች ራሳቸውን ሲያጠፉ የሴቶቹ በተቃራኒው ሰባት መቶ አስራ አምስት ነበር፣ በሶስት እጥፍ ዝቅ ይላል። በሁለት ሺ አስራ ሰባት ሁለት ሺ ሶስት መቶ አርባ ስምንት ወንዶች በተቃራኒው የሴቶቹ ሰባት መቶ ሰማንያ ነበር እና በአጠቃላይ በዓለም ላይ የሱሰን ሬስክ በምንወስድ በሰዓት ወደ ስምንት መቶ ሺህ ሰዎች ራሳቸውን እንዳጠፉ የዓለም ጤና ድርጅት ሪፖርት ያደርጋል። የራሱ ሪፖርቱ ሁሉን አገሮች ካብር አያደርግም እና የአውስትራሊያም እንደዚሁ። አንዳንድ ሪፖርቱ ትክክል ሁሉ ነገር ካብር ባያደርግም አትሊስት ሪፖርቲንግ ሲስተሙ ደህና ነው እና የምንመለከተው ቁጥር እንግዲህ ከወንዶች እና ከሴቶች ያለው ዲስክሪፓንሲ ወይን ይመስላል። እና ለዚህ ትልቁ አስተዋጽኦ የሴቶች እርዳታ የመጠየቅ ፍላጎት እና ድምጽ የማሰማት ፍላጎት ወይም ድፍረቱ የተሻለ ነው ወይራዘ ወንዶች ሁሉ ነገር አምቆ ይዘው መጨረሻ ላይ የሚወስኑት ውሳኔ በጣም ሊታል ነው። ብዙ ሙከራዎችን አያደርጉትም። አንደ ሞክረው አንድ የምንጨርሱት የሚችሉበት ሁኔታ አለ። እና በዚህ ምክንያት በወንዶች ጋር ከፍተኛ ትን አለ ዲፕሬሽን አንግዛይቲ ና የመሳሰሉት ነገሮች በመጡበት ሰዓት ወንዶች እርዳታ ከመጠየቅ ይልቅ ሰልፍ ሜዲኬሽን ብለን የምንጠራው ነው አለ። ያ ምንድን ነው? በቃ የተገኘ ነገር ትንሽ አእምሯቸውን ሊያለዝብ የሚችል በዛ ውጥረት ውስጥ ገብተው ስለሚያስቸግራቸው ስለሚያማቸው ነገር እንዳያስቡ የሚያደርግ ነገር ለምሳሌ አልኮሆል እና የመሳሰሉት ነገሮችን በመውሰድ ነገሮች እጅግ በጣም አልፎ ሄዶ ከቁጥጥራቸው ውጭ በሚሆንበት ሰዓት ራስን ወደ ማጥፋት የሚደርሰው የወንዶ ቁጥር ከሴቶች ሶስት እጥፍ ይበልጣል እና ይሄ ነው እንግዲህ የሚታየው ዳታ። ሌላው የባህል ጉዳይ ነው። በባህል ቀደም ብዬ እንደጠቀስኩት ወንድ እጅ የማይሰደብ ፋር ሁለሁሉም የማይበገር የሚለው በተለይም ደግሞ በኛው በኢትዮጵያኖች ማህበረሰብ ስንወስድ ያ ትልቅ አስተዋጽኦ አለው። ይህም ደግሞ ዓለም አቀፋዊ ነው። በአጠቃላይ በብዙ ሀገሮች ወንዶች የሚታየው ዳታ ይህን ነው የሚያሳየው። የኛ የኢትዮጵያኖች የተለየ አይደለም። በኢትዮጵያን ማህበረሰብ በምንሄድበት ጊዜ በአጠቃላይ ስለ አእምሮ ጤና ያለን ግንዛቤ፣ ለአእምሮ ጤና የምንሰጠው ትርጉም ከባህላዊ ከሃይማኖታዊ አመለካከት ጋር ወይም እምነቶች ጋር አገናዘብ ሳይንሳዊ በሆነ መልክ አይደለም የምንረዳው። ና በብዙ መልኩ ከባህላዊ የሆነ ልክ እንደ ልክፍት፣ ድግምት የመሳሰሉት ነገሮች በዛ የተተረጎመ ሕክምናው በዛ መልክ ነው የሚሞከረው። ሰዎችም ደግሞ ልክ እንደዛ እንደ ልክፍት ግምት እየተባለ ስለሚጠራ እንደዛ አይነት ስም ከሚሰጠኝ እንዲያው በቃ የራሰ ጠብቀ ልቀመጥ ብሎ ወንዶች በተለይ አምቆ የሚይዙበት ሁኔታ አለ። እነዚህ እነዚህ ነገሮች ተጽዕኖ ያደርጋሉ በወንዶች አእምሮ ጤና እርዳታን መጠየቅ አለመፈለግ በውስጥ አምቆ መያዝ ምናልባትም በሽታውን አባብሶ እስከ ህይወት ማጥፋት ድረስ ሊያደርስ እንደሚችል ነው እየጠቀሱልን። የአእምሮ ጤና ችግሮች ብለን ስንመለከት በርከት ያሉ ችግሮች እንደሆኑ ነው የሚታወቁትና ና ይህንን ወደ እኛ ማህበረሰብ እናምጣው ና በተለይ በዚህ በስደት ውስጥ የሚኖር ወይም ደግሞ በሰፈር ሀገር ውስጥ እዚህ አውስትራሊያ ውስጥ እንደምንኖረው አይነት በሚኖሩ የህብረተሰብ ክፍሎች ዘንድ የሚታዩት ዋና ዋና የአእምሮ ጤና ችግሮች የትኞቹ ናቸው? በዋናነት በአጠቃላይ በአእምሮ ጤና በስፋት ማንኛውንም ህብረተሰብ የሚጎዳ የአእምሮ ጤና ዲፕሬሽን ወይም ድብርት እና አንግዛይቲ ወይም ጭንቀት በሰፊው የሚታይ ነው። ቀጥሎ ሲክሶፍርኒያ አለ ወይም ሳይኮቲክ ኢልነስ ወይም የአእምሮ መቀወስ። እነዚህ ነገሮች ስንወስድ ግን ለምሳሌ ሳይኮቲክ ኢልነስ ወይም ሲክሶፍርኒያ ብለን የምንጠራው ባይ ኢትሰልፍ በጣም ዝቅተኛ ቁጥር የሚይዘው ነው እና አንግዛይቲ እና ዲፕሬሽን በከፍተኛ ቁጥር አለ ከጭንቀት ጋር ወይም ከአንግዛይቲ ጋር በተያያዘ እንደ ማንኛውም ማይግራንት በተለይም ኢትዮጵያን የመሳሰሉት ከዚያ አካባቢ የመጡ ከክርስተኛው ዓለም ሀገር የመጡ ሰዎች በከፍተኛ ደረጃ የሚያጠቋቸው ፖስት ትራማቲክ ስትረስ ዲስኦርደር በከፍተኛ ቁጥር ያጠቃል እና ፖስት ትራማቲክ ስትረስ ዲስኦርደር ደግሞ በብዙ መልኩ ከብዙ ከሌሎችም ህመሞች ጋር ወይም አእምሮ ችግሮች ጋር አንድ ላይ ተያይዞ ነው መጣው። ፖስት ትራማቲክ ስትረስ ዲስኦርደር ያለበት ሰው ዲፕሬሽን ሊኖርበት ይችል። በአጠቃላይ እንደ ማይግራንት በዋናነት የምንጠቃበት በሽታ እንግዲህ በዚህ ዙሪያ ነው። በአንግዛይቲና በዲፕሬሽን ነው፣ ስኪዞፍሬኒያ እንዲሁም አለና ያ ደግሞ በወጣቶቹ አካባቢ ጎልቶ ሊታይ የሚችል በተለይ በጣም ሞባይል በሆነ በሚድል ኤጅ አካባቢ ያለው ሰው በከፍተኛ ደረጃ ኤክስፒሪንስ ሊያደርገው የሚችለው ነው። በዚህ ብቻ መወሰን አይደለም ግን፣ ለምሳሌ ሴቶች ደግሞ ሞር ስፔሲፊክሊ የሚያጠቃቸው ነገር ሊኖር ይችላል ፖስትናታል ዲፕሬሽን ወይንም ከወሊድ በኋላ የሚመጣ ድብርት ብዙውን ጊዜ እኛ ጋር ትኩረት የምንሰጠው ነገር አይደለም። እንዲሁም ደግሞ ከመኖፖዛል ጋር የተያያዘ የአእምሮ መረበሽ በመካከለኛ ዕድሜ ላይ ሴቶች መውለድን በሚያቆሙበት ሰዓት የሚመጣው የአእምሮ መረበሽ፣ እነዚህ እነዚህ ነገሮች ሁሉ ትኩረት ሰጥተን እንትን የምናደረጋቸው አይደለም። ይህንን በአንድ አጋጣሚ ድስጋቢ ያደረግኩት የእኛ ሀገር የሴቶች የአእምሮ ጤና እንዲሁ በቃ በፍሪ ወይ መኪና እንደ መንዳት ነው። ያንን ላይፍ ሳይክል በወሊድ አካባቢ ከወሊድ ጋር የተያዙ ነገሮች እና መውለድን ሲያቆሙ በእድሜ ወደ ሀምሳዎች ውስጥ ጠጎ የሚመጣውን የአእምሮ መረበሽ ማንም ትኩረት ሳይሰጥበት ዝም ብሎ የሚታለፍ ነው እና በጣም የምገርም ነው። እንዴት እነዚህ ነገሮች አሉ እንግዲህ በሰፊው በእኛ ማህበረሰብ ልስተዋሉ የሚችሉ የአእምሮ ጤና ችግሮች ከባህል ጋር የተያያዙ አሉታዊ የሆኑ የአይምሮ ጤና ችግሮችን የሚያባብሱ እንዳሉ ሁሉ በተለይ ደግሞ ከሴቶች መውለድ ጋር ከአይምሮ ጤና ጋር መልካም እንዲሆን የሚያደርጉ የተለያዩ ባህሎች አሉ። በሁሉም ጋር ባይሆንም፣ ለምሳሌ ሴቶች ሲወልዱ ሁል ጊዜ ያጠገባቸው ሰው እንዲኖር ማድረግ፣ የተሻለ ምግብ ማብላት፣ ማነጋገር፣ አንዳንድ የስለት ነገሮችንም ከጎናቸው እንዲቀመጥ ይደረጋል። ከርኩስ መንፈስ ጋር ስለሚገናኝ ማለት ነው። ምናልባት እነዛ ነገሮች ሴቶቹ በዛ ሰዓት ላይ አይምሯቸው ድብርት የሚባለው ነገር እንዳይኖር ከፍተኛ አስተዋጽኦ ያደርጋል የሚል ነገር አለ። በተቃራኒው ደግሞ በውጭ ሀገር የሚኖሩ ሴቶች እንደዚህ አይነት እድሉን አያገኙም እና ይሄ በህክምናችሁ ውስጥ እንዴት ታዩታላችሁ ባህላዊ የሆኑትን የአእምሮ ጤናን የመንከባከቢያ ዘዴዎች አብዛኛዎቹ ባህላዊ የጤና መንከባከቢያ ዘዴዎች ጠቃሚ ናቸው ባህል ራሱን የቻለ ፕሮቴክቲቭ ፋክተር ነው ሰዎችን ከችግር የሚከላከል ልክ እንደ ጃንጥላ የያዘ ሰው ከዝናብ እንደመከላከል ሁሉ ባህል ያለው ሰው ከብዙ ነገሮች ልብን ይችላል ከአእምሮ ጤናም ሆነ ከሌሎች ከሌሎች ችግሮች ለመከላከል ጠቃሚ የሆነ ነገር አለ አንዳንድ ጎጂ የሆኑ ባህሎች አሉ እነዛ በቀላሉ አይደንቲፋይ የሚደረጉ የሚደረጉ ናቸው። ለምሳሌ በእኛው ሀገር የሴቶችን ድህና ከወሊድ ጋር የተያዙ ችግሮችን በምንወስ በሰዓት ብዙውን ጊዜ ትኩረት ያልተሰጠበትና ችግሩም የማይታወቀው እጅግ በጣም ሰፊ የሆነ ባህላዊ ድጋፍ አላቸው ሴቶች ያ ድጋፍ በጣም ወሳኝ ነው። ከብዙ ነገር ይከላከላል። ሰው አጠገመኖ የሚያስፈልጉን እርዳታ ማድረግ፣ የተወለደውን ህፃን መንከባከብ፣ ምግብ ሰርቶ ማቅረብ የሚሰሩት ስራዎች ሁሉ መርዳትና ለተወሰነ ጊዜ ከሁሉም ነገር በቃ የወለደች ሴት ልጇን ብቻ እየተንከባከበች ሰውነቷ እስኪያገግም ድረስ ራሷ እንድጠብቅ ማድረግ ትልቅ አስተዋጽኦ አለው። ያ ስለሌለን አሁን እኔ እዚህ ሀገር ሪስክ ፋክተር ይሆናል ብዬ በዋናነት የማነሳበት ምክንያት እዚህ እንደዛ አይነት እርዳታ የለም ወይም ልኖር አይችልም። ልኖር እንኳን የተወሰነ ነው፣ በጣም ውሱን ከኛው ባህልም ሆነ ከዌስተርን ባህልም ጋር በመሀል ላይ ያለን ከመሆናችን የተነሳ የእኛ ሴቶች በተለ በተለይ ክልል ያሉት ይህንን ጥንቃቄ ሊያደርጉት የሚገባው ነው። በሌላ በኩል እንደዚህ አይነት ነገር ለምሳሌ ሀፐን ቢደረግ ልክ እንደ ሀገራችን ትሪት ለማድረግ መሞከር በጣም አስቸጋሪ ነው የሚሆነው ብሎ ስለት ነገር በማስቀመጥ ምን በማድረግ ሳይሆን የተለየ ባህሪ በምስተዋልበት ሰዓት ፈጣን የሆነ እርዳታ ማድረጉ የተሻለ ነው። ባህላዊ ዘዴዎች ሳይንሳዊ በሆነ መንገድ ፕሮቨን የሆኑ አይደሉም ወይም ማረጋገጫ የተሰጣቸው አይደሉም። ግን ጠቃሚ ነገሮች እንዳሉት የጠቆምኩት አለ። በዋናነት ለሴቶች ከወሊድ በኋላ ለመጣው ችግር ከባለቤት የምሰጠው ድጋፍ ከቤተሰብ የሚሰጠው ድጋፍ እነዚህ እነዚህ ነገሮች በጣም አስፈላጊ የሆነ ነገሮች ናቸው። ከባህል አቀባይ አሉ። እዚህ ግን እነዚህ ነገሮች ሁሉ አይሟሉም። ሆነው ባለቤት በስራ የተጠመደ ነው። ሌላ ዘመድም ላይ ኖራት ይችላል እና በድሞት በሰዓት ከሆስፒታል ስትወጣ ብዙም ነገር እንትን ላይል ይችላል እና እነዚህ እነዚህ ነገሮች ሪስክ ፋክተሩን ከፍ ያደርገዋል እና ከፍ የሚያደረግበት ሰዓት በቅርበት መድረስ የሚችል ሰው ደርሶ ይህን የሚትገት ሊያደርግ የሚችል ስራ መስራት ይቻላል እና እና ባህልን እንዳለ ዲስካውንት ማድረግም አይቻል። እንዲሁም በባህል ውስጥ የሚሰሩ ነገሮች እንዱ መቀበጡ አይደለም። ሴት ልጅ ካረገትበት ጊዜ ጀምሮ ከወለደችበት፣ ከዛም በኋላ ደግሞ ከወለደች በመጀመሪያዎቹ ጥቂት ወራት ያለው ህይወት በጣም ወሳኝ ነው። ችግሩ ከዚህ ከድህረ ወሊድ የሚመጣው የአእምሮ ችግር ፖስት ናታል ዲፕሬሽን አንድ የያዛት ሴት ወደ ወደ ዲፕሬሲቭ ኢልነስ የመለወጥ እድሉ ከፍተኛ ነው። አንዴ ዛ ከጀመረ አንደኛ በሚቀጥለውም ሊመጣ ይችላል። ሁለተኛ ደግሞ መውለድ እንኳን ሳይኖር እንዲሁ ዝም ብሎ ዲፕሬስድ የመሆን ችግር ያመጣል። እና እነዚህ እነዚህ ነገሮችን የሳጦስ ማስገባት ወሳኝ ነው። የሰዎችን ባህሪ ከማጥናት ወይም ደግሞ አንድ ሰው ባህሪው ሲቀየር ይሄ ሰው ችግር ውስጥ ገብቷል ብሎ ከምንለው ባሻገር እንደ ሌሎቹ የውስጥ ደዌዎች ብለን እንደምንላቸው አንድ ሰው ደምጎ ታይቶ ወይ የተለያዩ ምርመራዎች ታይቶ የአእምሮ ጤና ችግር እንዳለበት የሚታወቅበት ዘዴ አለ ወይ? ዋናው ምርመራው በግለሰቡ ህይወት ሙሉ ታሪክ መውሰድ ነው በፊት የሰራ ከነበረው እና አሁን እያደረገ ያለው በፊት የነበረው ህይወት እና ወደ ሀክሙ በሚቀርብ ሰዓት የምታየው ምልክት በሙሉ ጠሩት። ሌላው አንዳንድ ልክ እንደ አእምሮ ጤና ችግር ሊገለጽ የሚችል ደግሞ የአካል ጤና ችግር ወይም በሰውነታችን ያለው አንዳንድ ኬሚካል መለወጥ ራሱ ልክ እንደ ሳይኬትሪክ ኢልነስ ሰው ፕሬዘንት ሊያደርግ ይችላል። ለምሳሌ የታይሮድ ሆርሞን መቀነስና መጨመር፣ ከቀነሰም እንደ ዲፕሬሲቭ ኢልነስ ወይም አለደለም በጣም እንደ ድብርት እንደ ሀያ ሰዓት ና እንድመጣ ይችላል። በጣም ደግሞ ከጨመረም እንዲሁ እንደ አእምሮ ጤና ችግር ማኒያ ወይም እንደ ባይፖላር እና ሳይኮስ አይነት ሁሉ ፕሬዘንት ሊያደርግ የሚችልበት ሁኔታ አለ እና እነዚህ እነዚህ ነገሮችን ሀክሞች ሰው በሚቀርብበት ሰዓት ሩል አውት የሚያደረጓቸው ነገሮች አሉ። ሌላ ኦርጋኒክ ፋክተር እንዳይኖር ምርመራ ይደረጋል። ኮምፕሊትሊ የደም ምርመራ ይደረጋል። ሲቲ ስካንም ሊያደርጉ ይችላሉ። በአእምሮ ውስጥ ነው፣ በብሬን ውስጥ የሚወጣ አንዳንድ ደ ትዩመር አይነት የመሳሰሉትም እንደዚሁ አዝ ሳይኪያትሪክ ልነስ ፕሬዘንት ሊያደርግ ስለሚችል በተለይ በተለይ በመጀመሪያው ፕሬዘንቴሽን ሐኪሞች እነዚህ እነዚህ ምርመራዎችን ሁሉ ሊያደርጉ ይችላሉ። ይሄ ሲደረግ አንዳንድ ጊዜ ሰው አይ ለምን ያስፈልጋል? የታመመው እኮ ዲፕሬሽን ነው፣ ደም ለምን አስፈለገ? ወይንም ሲቲ ስካን ለምን አስፈለገ? ምናምን ብሎ ሊያነሱ ይችላሉ። ግን ሐኪሞች ይህን ያደረጋሉ ይህ ምርመራ ይደረጋል። ሲቲስካን ይደረጋል። ምርመራ ይደረጋል። ከወሰደው ታሪክ ጋር ሙሉ ታሪክ መጠየቅ አለ እና ያ ከተወሰደ በኋላ ነው እንግዲህ ኮንክሉዥን ላይ የሚደረሰው። ታሪክ ደግሞ ሲጠይቅ ለምሳሌ እዚህ ላለው ሰው ኢትዮጵያ ውስጥ ምን እንደነበረ ሁሉ ብጠይቅ ምን ያደረግለታል ምናምን ሊን ይችላል ሰው አይደለም። ኢትዮጵያ ውስጥ ምን ያደረግ ነበረ ከዛት ወደዚህ የመጣው እነዚህ እነዚህ አሁን ቅድም ወደ አልኳቸው ቀደም ብዬ ወይ ፖስት ትራማቲክ ስትስ ዲስኦርደር ሌላ ሌላ ነገር ሁሉ እንዲያስቡ ያደርጋል እና ሴ ታሪክ ጥያቄ ይነሳል በግለሰቡ ሕይወት ላይ እንግዲህ። በእነዚህ ተንተርሶ ነው አንድ ውጤት ላይ መድረስ የሚቻለው። ግን ለአእምሮ ጤና ዳያግኖሲስ ሩሊንግ አውት የምለው ነው ይሄ የደም ምርመራ ወይም ኤክስሬይ ወይም ሲቲ ስካን የሚያስፈልገው ሌላ ኦርጋኒክ ኮዝ እንዳይሆን ነው። በደንብ ብቻ አይደለም ግን ይደረጋሉ። ሌላው ከዚሁ ከአይምሮ ጤና ችግሮች ጋር የተያያዙ ነገሮች የሚታዩት ምንድን ነው በኛ ባህል ብቻም አይደለም በሌሎቹም በተለይ ከባህል ጋር ግንኙነት ካላቸው ህብረተሰቦች ውስጥ የሚወጡ የማህበረሰብ ክፍሎች ጋር የአይምሮ ጤናን ከባህል ጋር ከዘር ጋር ከቤተሰብ ጣጣ ጋር የሚገናኝበት ሁኔታ አለ። ምዕራቡ ዓለም ውስጥ እየኖሩ እንዲህ አይነት ችግሮች ሲፈጠሩ እዚህ ያለው የምዕራቡ ዓለም ሕክምና አይጠቅመንም አገር ቤት ሄደን ቀያችን ሄደን ነው ይህ የምናገኘው የሚሉ የህብረተሰባችን ክፍሎች አሉና ችግር ይሄ ነው ብሎ ወስኖ በግል ህክምና ለመስጠት መሞከር በሽታውን በማባባስ ደረጃ የሚያበረክቱ አስተዋጽኦ ምን ይመስላል? የአእምሮ ጤናን ከባህላዊ እምነት ወይንም መንፈሳዊ እምነት ጋር አገናኝቶ ማየት ጠቃሚና ጎጂ ክፍሎች አሉት። አክቹዋሊ በእኛ ማህበረሰብ የአእምሮ ጤናን ብቻ አይደለም፣ መድኃኒት ምንም እንደማይሰራ በጸሎት ወይንም በተለያዩ ትጥኖች ሁሉ ነገር ማስፈጸም እንደምቻለ ጠቃሚ ነው። ጸሎትን በጣም ጥሩ ነው፣ ይረዳል። በተለይም ለአእምሮ ጤና በጣም በጣም ትልቅ ነገር ነው። ሜንስትሪም ሪሊጅን ለምሳሌ በክርስትና ወይም በእስልምና በመንፈሳዊ አባቶች ጸሎት ተደርጎላቸው ሰዎች ፓርቲስፔት ቢያደርጉ ለአእምሮ ጤና ትልቅ አስተዋጽኦ አለው። ጎጂነቱ የሚመጣው ያ ብቸኛ መድኃኒት ነው ብሎ ሲያስቡት ሐኪም የሚያዘውን መድኃኒት ሲያቆሙ እና ምናልባት ያን ሃይማኖት ፕራክቲስ የሚያደርጉ ሰዎችም ከመስመራቸው ወጥቶ የሕክምናውን ሆነ መድኃኒት አስፈላጊ አይደለም፣ ይሄንን መውሰድ አያስፈልግም፣ ብቻ በዚህ መድኃኒት ይቻላል ብሎ ለአእምሮ ጤና ብቻ አይደለም ለአካል ጤንነት፣ ለካንሰር፣ ለመሳሰሉ ነገሮች ሁሉ መድኃኒት ሰዎች እንዳይወስድ ብሎ አድቫይዝ የሚያደርጉ ሰዎች ሊኖሩ ይችላሉ እና ያ በጣም አደገኛ ነው። ግን ጥቅሙ ምንድን ነው? በዛ በእምነት ዙሪያ ካሉት ማህበረሰብ ጋር በመቀላቀል በክርስትና ቤተክርስቲያን ዶክሶ ጋር በመቀላቀል ጸሎት በመደረግ መድኃኒቱን እየተከታተሉ ማድረጉ ጠቀሜታ አለ። ሌላው የበሽታው መንስኤ ባህላዊ ነው፣ የሆነ ነው፣ ድግምት ነው፣ ልክፍት ነው የምለው እንዲያውም ሰው ህክምና እንዳይከታተል የሚያደርግ እጅግ በጣም አደገኛ የሆነ ትርጓሜ ነው። የአእምሮ ጤና መታወቅ ሲገጥማቸው ሰዎች የተረገመ ወይም ድግምት አለበት ወይም ምን አለበት ተብሎ እንደዛ አይነት ስም ከምሰጠኝ ብሎ ትክክለኛ እርዳታ እንዳያገኙ ያደርጋል እና በዛ በኩል መጀመሪያ ራሱ ሰው ሕክምና እንዲከታተል በማድረግ ይጎዳል። በሌላ በኩል ደግሞ ሕክምናው ነው የጀመረውንም በዛ አይነት መንገድ ደግሞ የሚያድን ነገር አለ ብሎ መሞከር እጅግ በጣም አደገኛ ነው እና ጎጂ ነው የሚሆነው። ከባህላዊነት አኳያ የአእምሮ ጤና ችግር ሊመጣ ይችላል። የምኑት የእምነት ጉዳይ ነው። ሰዎች ያንን ነገር ይሄ ነው ይሆናል በኔ ላይ አለ ብሎ ስለሚያምኑት አምሯቸው በዛ መልክ ስለሚቀረጽ ያንን ፕራክቲስ ለማድረግ ሲሞክሩት ያንን የማንጸባረቅ ነገር ይታይና ትርጉሙ በዛ መልክ ይታይ ያደረጋል። ነገር ግን ያ እምነት ራሱ ሰዎች ኖርማሊ የማሰብ እንትናቸውን በማዛባ ሁሉ ነገር በዛ መልክ እንዲያዩት ስለሚያደርግ ትርጉሙ ሪንፎርስ እያደረገ ወይም እያጠናክረው ይሄዳል። መጨረሻ ላይ አእምሯቸው ደግሞ ትክክለኛ የአእምሮ ጤና ችግር መሆኑ ሲታወቅ ሕክምና እንዳይከታተሉ ያደርጋል እና በዛ መልክ ነው ያለው ችግር የታወቀውም። የሕክምና ዘዴ አለመቀበል፣ መድኃኒቱ ሰውነትን ያወፍራል፣ ያደነዚ ዛሬ እንደዛ እያሉ አንዳንድ ሰዎች የሚመክሩት መስ ምክር ከመስመር የወጣ ነው እና ሰዎች እንደዛ ባያደርጉት ምናልባት የአእምሮ ችግር ለመገጥማቸው ሰዎችም ውለታ ነው የሚውሉት። በባህል ምክንያት ሰዎች ሀገር ቤት ሄደን እንደዚህ እናደርጋለን የሚሉት ነገር መጨረሻ ላይ ጉዳቱ እጅግ በጣም የባሰ ነው። ያለ ህክምና ሰዎች ብዙ በቆየ ቁጥር ጉዳቱ እየጨመረ ይሄዳል። የመዳን እድላቸውም እንደዚሁ ነው የሚሆነው። አድማጮቻችን ከዶክተር ገላይ ታደሰ በምዕራብ አውስትራሊያ ካንትሪ ሄልት ሰርቪስ የአእምሮ ጤና መምህርና ሐኪም ጋር በአእምሮ ጤና ዙሪያ ያደረግነውን ቃለ ምልልስ አላጠናቀቅንም። ክፍል ሁለቱን በመጪው አርብ ፕሮግራማችን የምንመለስበት ይሆናል። ጠብቁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።